ከዐስራ ስምንት ቀናት እልህ አስጨራሽ ድርድር በኋላ የዓለም ልዕለ ኃያላን አገራት ለ13 ዓመታት የዘለቀውን የኢራን የኒውክሌር መርሃ ግብር እሰጥ አገባ በቪየና መቋጫ በጅተውለታል። ስምምነቱ ከኢራንም ይሁን የልዕለ ኃያላኑ አገራት መሪዎች ከፍተኛ ተቀባይነት አግኝቷል። የአሜሪካኑ ፕሬዚዳንት ባራክ ኦባማ የኢራን የመንግስት ቴሌቪዥን ጣቢያ በቀጥታ ባስተላለፈው ንግግራቸው የስምምነቱን አንኳር ስኬቶች ጠቃቅሰዋል። በዚህ ስምምነት ምክንያት ኢራን የኒክሊየር ቦምብ ለመስራት የሚያገለግለውን ማዕድኑን ዩሬኒየምና ፕሉቶኒየምን ማብላላት ታቆማለች። በዚህ ስምምነት ምክንያት ኢራን ቦምብ ለመስራት የሚያስፈልገውን ዩሬኒየምን ለማበልጸግ ያዘጋጀቻቸውን ግዙፍ መሳሪያዎች በማስወገድ ቋሚ ዓለም አቀፍ ክትትል በሚኖርበት ቦታ ታስቀምጣለች። በምስራቃዊ ኢራን የናታንዝ ከተማ አገሪቱ የኒውክሌር መርሃ ግብር መጀመሯን የምዕራባውያን የስለላ ተቋማትና የኢራን ተቃዋሚዎች በጎርጎሮሳዊው 2002 ዓ ም ማጋለጣቸውን ተከትሎ የተጀመረው የሁለቱ ጎራ ፍጥጫ ላለፉት 13 ዓመታት ዘልቋል። ኢራን በናታንዝ ከተማ የአቶሚክ የጦር መሳሪያ ለመስራት የሚያስችል ዩራኒየም ማብላላት መጀመሯን ተከትሎ ድርድር የጀመሩት ጀርመን፣ ታላቋ ብሪታንያና ፈረንሳይ ነበሩ። ኢራን በጎርጎሮሳዊው 2003 ዓ ም ዩራኒየም የማብላላት ሂደቱን ብታቋርጥም ከሶስት ዓመት በኋላ ወግ አጥባቂው ፕሬዚደንት አህመዲነጃድ ወደ ሥልጣን መምጣታቸውን ተከትሎ እንደገና መጀመሯ ለምዕራባውያን የራስ ምታት ሆኖ ነበር። ከዚያን ጊዜ ጀምሮ አሜሪካ፣ ሩሲያና ቻይናን ጨምሮ ሀያላኑ አገራት ከኢራን ጋር ያደረጓቸው ድርድሮ ሰዎች ስኬታም አልነበሩም። የአውሮፓ ህብረት የውጭ ጉዳይ ኃላፊ ፌዴሪካ ሞግሄሪኒ አሁን በስኬት የተቋጨው ድርድር ለዓመታት የዘለቀውን አለመተማመን መፍትሄ ከመስጠት ያለፈ ትርጉም አለው ብለዋል። አሁን የምንወስደው ውሳኔ በኢራን የኒውክሊየር መርሃ ግብር ላይ ብቻ ሳይሆን ከዚህ ያለፈ ትርጉም አለው። በዓለም አቀፍ ግንኙነት አዲስ ምዕራፍ የሚከፍትና ዲፕሎማሲና መተባበር ለዓመታት የዘለቀው ውጥረት ለመፍታት እንደሚችሉ የሚያሳይ ነው። ኮኦርዲኔሽን ኮፐሬሽን ከን ኦቨርካም ደኬድስ ኦፍ ቴንሽንስ 159 ገጾች ያሉት ስምምነት ለተግባራዊነቱ አምስት የጊዜ ሰሌዳዎች ተይዘውለታል። በስምምነቱ መሰረት የተባበሩት መንግስታት ድርጅት ተቆጣጣሪዎች የኢራንን የጦር ሰፈሮች የመፈተሽ ፈቃድ ተሰጥቷቸዋል። ኢራን ስምምነቱን ስትፈርም የተጣሉባት ማዕቀቦች የሚነሱ ቢሆንም የተባበሩት መንግስታት ድርጅት የጦር መሳሪያ ግዢና ሽያጭ ማዕቀብ የሚሳኤል ማዕቀብ ደግሞ ለስምንት ዓመታት የሚቆዩ ይሆናል። ኢራን ሁለተኛው ማዕቀብ እንዲነሳ ጥያቄ አቅርባ የነበረ ቢሆንም ሳይሳካ መቅረቱን ሬውተርስ ዘግቧል። የአገሪቱ የውጭ ጉዳይ ሚኒስትር ሞሐመድ ዣቫድ ዛሪ ታሪፍ ስምምነቱን ታሪካዊ ብለውታል። ይህ ታሪካዊ ወቅት ነው ብዬ አምናለሁ። ለሁላችንም ምሉእ ያልሆነ ስምምነት ላይ እየደረስን ነው። ቢሆንም ልናሳካው የምንችለውና ለሁላችንም ጠቃሚ ስኬት ነው። የጀርመኑ ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር ስምምነት ላይ መደረሱን ተከትሎ ወደ ኢራን ለመጓዝ ሀሳብ እንዳላቸው መናገራቸውን ሬውተርስ የዜና ወኪል ዘግቧል። የአሜሪካ ሕግ መወሰኛ ምክር ቤት በሚቀጥሉት 60 ቀናት በስምምነቱ ጣፈንታ ላይ ይወስናል ተብሏል። ፕሬዚደንት ባራክ ኦባማ ኢራን ስምምነቱን ከጣሰች ማዕቀብ የመጣል አማራጭ እንደሚኖር ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ታሪካዊ ስህተት ተፈጸመ ሲሉ የኃያላኑን ውሳኔ ወቅሰዋል።